ዙሪያ የጀመርናቸው ዝግጅቶች ይቀጥላሉ። ስለ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት በቅርቡ ከአራት ዓመታት እስራት በኋላ የተፈታችው መምህርትና ጋዜጠኛ ሪዮት አለሙ ምን ትላለች? ሰለሞን አባተ ትናንት ምሽት ላይ አነጋግሯት ነበር። ሪዮት ጤና ይስጥልኝ፣ እንደምን አመሸሽ? እንደምናመሻችሁ። ደህና ነሽ? እንዴት ነው ስሜትሽ፣ ጤንነትሽ፣ ሁሉም እንዴት ነው ከእስር ቤት ከወጣሽ በኋላ? ደህና ነኝ እግዚአብሔር ይመስገን። ያው እስካሁን እንግዲህ እንግዳ ማስተናገድ ነው፣ ብዙ ሰው ነው የሚመጣው። አዎ የውጭውን ነገር ለመድሽው ከአራት ዓመት በኋላ? እንግዲህ እየሞከርኩ ነው። ጥሩ ነው። ሰሞኑን ፕሬዚደንት ኦባማ አዲስ አበባ ይገባሉ። ከነገ ወዲያ ማታ ነው የሚገቡት እሁድ ምሽት ላይ እና ለሁለት ቀናት አዲስ አበባ ይቆያሉ። አንቺ የተፈታሹ ከሳቸው ጉዞ ጋር ተያይዞ ነው የሚል ስሜት አለሽ? ብዙ ሰዎች እንደዚህ አይነት ጥያቄ ይጠይቁኛል ና እንዲህ አይነት ግምት አለ፣ ግን ነውም አይደለም ለማለት የሚያስችል ምክንያት አጣለሁ። ምክንያቱም ጊዜውን ስታስበው የእኔም ሆነ የዞን ዘጠኝ ግማሾቹ ልጆች መፈታት ይገናኝባሃል። በሌላ በኩል ደግሞ በጣም ብዙ የፖለቲካ እስረኞች አሉ። ከኔ መፈታት ቀን ጀምሮ ብታየው ደግሞ በጣም ብዙ ሰው እየታሰረ ነው። ስለዚህ ያው እንዲህ ነው እንዲያነውም ለማለት የሆነ ግራም የሚያገባ ነገር ነው ያለ። ሰሞኑንም እንደዚህ አይነት ቅሬታ የሚያሰሙ ተቃዋሚዎች ነበሩ። ለመሆኑ ርእዮት፣ አንቺ እንዴት ነው የምታስቢው? ልክ ነው መምጣታቸው ወይስ ደግሞ ልክ አይደለም ብለሽ ነው የምታስቢው? ትደግፊያለሽ ወይስ አትደግፊም? ወደ ኢትዮጵያ መጓዛቸው ነው። እኔ ልደግፍና ላልደግፍ የምችለው እንዴት ነው መሰለት መምጣቱን በራሱ ልቃወም አልችልም። ግን መጥተው ምንድን ነው የሚያደርጉት የኢህአዲግ ባለስልጣናትን ብቻ አግኝተው ከሆነ የሚሄዱት የኢትዮጵያን እውነተኛ ገጽታ ተረድተው ሊሄዱ አይችሉም የሆነ አዲስ መንገድ ወይ አዲስ ህንጻ አይተው ወይንም ደግሞ ስለ ልማቱ ወይም ስለ ውሸት ዲሞክራሲው ከኢህአዴግ ባለስልጣናት ሰምተው ብቻ የሚሄዱ ከሆነ ያንን በጣም እቃወማለሁ መጥተው ግን ሊያገኟቸው የሚችሉ በትክክል ተቋሚ የሆኑ ፓርቲ አመራሮችን ሊሆን ይችላል አባላት ወይም ደግሞ ከነጻው ፕሬስ ሰዎች ውስጥም ሊያገኙት የሚችሉት ሰው ካለና ስለ ሁኔታው ከሁለቱም ወገን መስማት የሚችሉበት አይነት ነገር ካለ ከዛ በኋላም ደግሞ በሚችሉት አቅም መስራት የሚችሉበት ሁኔታው ላይ ነገር ካለ መምጣታቸውን አልቃወምም። ስለዚህ የሚወሰነው መጥተው ከነማን ጋር ተገናኝተው ነው የሚሄዱት፣ ከዛስ በኋላ ደግሞ ምንድን ነው የሚያደርጉት የሚለው ነገር ነው። መደገፊ ወይንም ደግሞ መቃወሚ የሚመሰረተው በዚህ ላይ ነው የሚሆነው። ሪዮት፣ አሁን ፕሬዚደንት ኦባማ አዲስ አበባ እያሉ አንቺን ቢያናግሩሽ ምንድን ነው መናገር የምትፈልጊው? ትባይ ምንት ያለሽ ምንድን ነው የምትፈልጊው? ምን እንዲያደርጉ ነው ፕሬዚደንት ኦባማ የምትፈልጊው? አዎ ከኢትዮጵያ ጋር እንግዲህ አሜሪካ የጸረ ሽብር አጋር ናት። ያው በዚህ ምክንያት እንግዲህ ያለው መንግስት ይሄንን እዚህ ላይ እየሰራ ያለውን ነገር በመጠቀም ሊያታልል የሚሞክርበት አይነት ሁኔታ አለ። ለምሳሌ እኛን አሸባሪ በማለት ማንኛውም ሊቃውሞ የሚችለውን አካል በሙሉ በአሸባሪነት በመፈረጅ የዓለም አቀፉ ማህበረተሰብም እንደዛ እንዲያይ እንዲታይለት የሚፈልገው ነገር አለ። በእርግጥ ይህንን ማወቅ የእኛን አሸባሪ አለመሆኑ ማወቅ እና የኢትዮጵያን ተጨባጭ ሁኔታ ማወቅ ለማወቅ ከተፈለገ በጣም ቀላል ነገር ነው። ስለዚህ ልናገር የምችለው ነገር ምንድን ነው? አንደኛ በጣም የፍትህ ስርዓቱ መዛባቱ መታወቅ አለበት፣ ለሳቸውን ዘንድ ሆነ በአለም አቀፍ ማህበረሰቡ ዘንድ ያለው ሁኔታ። ለምሳሌ አባል ካልሆንክ ስራ ያለማግኘት፣ እንደገና ደግሞ የስራ እድገትን ማግኘቱም ይሆናል። እድገቱም አጠቃላይ መኖር የምትችለው ራሱ በቢታት ኢትዮጵያ ውስጥ አባል ከሆንክ ብቻ እየሆነ ያለበት ሁኔታ አለ። ለምሳሌ አሜሪካ ለኢትዮጵያ የምትሰጠው እርዳታ አለ። እነዚህ እርዳታዎች ውስጥ እንዴት እየዋሉ ነው ያሉት? በትክክል እውነት ለሚሰጠው ዓላማ ነው እየተዋለ ያለ ወይስ ገዢው ፓርቲ የበለጠ ጠንካራ እየሆነ ጥንቻው እየፈረጠመ የሚቃወሙትን ሰዎች፣ ሌሎች ፓርቲዎችን ለማዳከም እንደገና ደግሞ ሚዲያዎችን፣ ዓለም አቀፍ ሚዲያዎች እንዳይሰሙ ለማቋረጫም ለማድረግ ለእንደዚህ አይነት ነገር ነው ወይ የተጠቀመበት ያለው ይህንን ማጣራት እና እዚህ ላይ እርምጃ መውሰድ መቻል አለባቸው። እና ገና ለገና ያው በጸረ ሽብር ትግል ውስጥ በዚህ አልሸባብ ወይም በሌላው አጋር ናት በሚል ኢትዮጵያ፣ ሌላው ነገር ሀገር ውስጥ ያለው የዲሞክራሲ አፈና ቸል ብለው ማለፍ እንደሌለባቸው መልዕክት ላስተላልፍላቸው ፈልጋለሁ። ለመሆኑ የሰሞኑ የአዲስ አበባ ሁኔታ ምን ይመስላል? ሪዮት ስትይልኝ፣ ሞክሪስቲ በቂ የሆነ መረጃለኝ ብዬ ብዙ ነገር ለማለት አልችልም ግን አሁንም ሰዎች እየታሰሩ ነው። እኔ ከተፈታው ቀን ጀምሮ እንኳን ብናይ በጣም ብዙ ሰዎች እየታሰሩ ነው። በተለይ የአንድነት ፓርቲ ያው የቀድሞ ማለት ነው አባሎች የሆኑ ሰዎች እነሱ ላይ እንደዚህ ሰማያዊ ላይ እንደዚህ አይነት ነገር አያለው አነባለሁኝ። እና በጣም የሚያሳዝን ነገር ነው ያለው ከፕሬዚዳንት ባራክ ኦባማ ጉብኝት ጋር በተያያዘ ራሱ ተጠርጥራችኋል ተብለው በአልሸባብ ተብለው በጣም ቢጠረጠሩ የማይገባቸው ከእንደዚህ አይነት ጉዳይ በጣም የራቁ ሰዎች ሁሉ እየታሰሩ ነው የሚገኙት። እና ይህንን ይህንን ስታይ ያው በጣም ከጊዜ ጊዜ እየከፋ ያለበት ሁኔታ ነው የመንግስት ሁኔታ የምታየው ማለት ነው። አንቺ ራስሽ እንደገና እታሰራለሁኝ ጉዳት ይደርስብኛል ብለሽ አትሰጊም? እሱማ በጣም በጣም ታስባለህ እንጂ ይህንንማ ካላሰብኩኝ ያው ያድገና አላቀውም ማለት ነው። ምክንያቱም ከዚህ በፊት በሌሎች ብዙ ሰዎች ሳያለ ከእስር ቤት ከወጡም በኋላ እንደገና ተመልሰው ተመሳሳይ እንቅስቃሴ ሲያደርጉ፣ የተቃውሞ እንቅስቃሴ ሲያደርጉ ሲያገኛቸው ያው እንደውም የበለጠ በከፋ መልኩ እንደሆነ ሁለተኛ ወይም ሶስተኛው የሚሆነው ብዙ ሰዎችን ማስረጃ አድርጎ መናገር ይቻላልና የኔም ጉዳይ ከዚህ ላይርቅ ይችላልና አልታሰርም ወይም ደግሞ ሌላ ጉዳት አያገኘኝም የሚል ሞኝነት የለኝም። ምክንያቱም እስካላቆምኩኝ ድረስ ወይም እስካልተውኩኝ ድረስ እንደዚህ አሁን ለምሳሌ እንደዚህ አይነቶቹ ኢንተርቪዎች ራሱ አሁን ባለው መንግስት ሁኔታ ሪስኪ ናቸው እና ያው ግን ሪስኩን ወስደህ ነው ትግል ውስጥ ስትገባ እንጂ አልታሰርም የሚል ሞኝነት የለኝም። ፍሬዎት በጣም አመሰግናለሁኝ። እንግዲህ ሰላም እንደምትሆኝ ተስፋ አድርጋለሁኝ። ጤንነትሽን ጠብቂ። መልካም ምሽት። በጣም እግዜር ይስጥልኝ ምናምን አመሰግናለሁ።